Voice of America። የውጭ ምንዛሪ ከማስገኘት አንጻር ለአመታት ቁጥር አንድ ሆኖ የቆየው ቡና በቅርብ ጊዜ በሌሎች ምርቶች መበለጡ አይቀርም ሲሉ አንድ የንግድ ሚኒስቴር ከፍተኛ ባለስልጣን ተናገሩ። በሚኒስቴሩ የቡና ግብይት ዲሬክተር ጌታሁን ቢኮራ ለአሜሪካ ድምጽ ራዲዮ እንዳብራሩት የውጭ ምንዛሪ የሚያገኙ የግብርና ምርቶች አይነትና ስፋትን ለመጨመር እየተሰራ ያለው ስራ ለዚህ ዋነኛ ምክንያት እንደሆነ ተናግረዋል። ዲሬክተሩን ያነጋገራቸው እስክንድር ፍሬው በቅርቡ ይፋ የሆነውን የአስር ወር የውጭ ንግድ እቅድ አፈጻጸም አሀዛዊ መግለጫ መነሻ በማድረግ ነው። ወደ ዘገባው እንለፍ። ኢትዮጵያ ለአመታት በዋነኛነት ስትመካበት የቆየችው የኢኮኖሚ ዋልታ፣ የእድገት መሰላል ተብሎ የተሞካሸው ቡና፣ ቁጥር አንድ የውጭ ምንዛሪ ምንጭ ሆኖ የዘለቀው ቡና በታሪክ ለመጀመሪያ ጊዜ ቦታውን ለሌላ ማስረከቡ ሰሞኑን በተለያዩ የመገናኛ ብዙኃን ሪፖርቶች ተጠቁሟል። ሪፖርቶቹ መነሻ ያደረጉት ከንግድ ሚኒስቴር የወጣውን የአስር ወር የውጭ ንግድ አፈጻጸም አሀዛዊ መግለጫ ነው። ይህ መግለጫ ቡና በዚህ ዓመት አስር ወራት ውስጥ ያስገኘው የውጭ ምንዛሪ መጠን 489 ሚሊዮን ዶላር አካባቢ መሆኑን ያሳያል። በአብዛኛው በሰሊጥ የሚወከሉት የቅባት እህሎች ግን ከ558 ሚሊዮን ዶላር በላይ ማስገኘታቸውን መግለጫው ጠቁሟል። ቁጥር አንድ የውጭ ምንዛሪ ምንጭ የነበረው ቡና በቅባት እህሎች ተበለጠ ያሰኘውም ይህ የአስር ወር ሪፖርት ነው። ሪፖርቱ የአስር ወር ብቻ መሆኑን ያስታወሰው የንግድ ሚኒስቴር ግን ዓመቱ ሲጠናቀቅ ቡና ተመልሶ አንደኛ እንደሚሆን አስረድቷል። ይህም ሆኖ በቅርብ ጊዜ መበለጡ እንደማይቀር አመልክቷል። ከቪኦኤ ጋር አጭር ቆይታ ያደረጉት በሚኒስቴሩ የቡና ግብይት ዳይሬክቶሬት ዳይሬክተር አቶ ጌታሁን ቢኮራ ምክንያቶቹን በማብራራት ይጀምራሉ። ይሄ ማለት በዋናነት በግብርና ዘርፍ ያለው የልማት እንቅስቃሴን ወደ ገበያ መር የሚሆኑ ወደ ሌሎች የኤክስፖርት ምርቶች የሚሄድ አዝማሚያ የገበያ ፍላጎትም ወደዚያ ስለሄደ ነው ያደገው። ሌሎችም ሊበልጡ ይችላል። ጥራጥሬ በሚቀጥለው አመት፣ ከፍተኛ ደረጃ ደርሰው ቡናን ሊበልጠው ይችላል። በሚቀጥለው አመት በስጋ ከፍተኛ ደረጃ ከደርስ ጋም ሊበልጠው ይችላል። እና ይሄ ምንድነው የዳይቨርሲፊኬሽን ወይም የጥምረቱ ሂደት የሚያሳየው እንቅስቃሴ ስለሆነ ነው። የበለጠ የውጭ ምንዛሪ የሚያስገኙትን ዘርፎች ማስፋት ማለት ነው ዳይቨርሲፊኬሽን። አዎ፣ የውጭ ምንዛሪ የሚያስገኙትን ሰብሎች፣ የግብርና ምርቶች ስፋት መጨመር ማለት ነው። አይነታቸውና ስፋታቸውን መጨመር ነው። በዚህ ሂደት ድሮ ቡና ላይ ነበረ የተንጠለጠለ የነበረው በአጠቃላይ ከሀገሪቱ ከምታስገኘው የውጭ ምንዛሪ ገቢ አርባ ፐርሰንት ይገኝ ነበረ ነው። በአሁኑ ወቅት ባለፈው ድሮ ማለት ከምን ማለት ነው ነው። ለምሳሌ አርባ ፐርሰንቱ ከቡና ይገኘ ነበረው። እስከ የትኛው ዓመተ ምሕረት ለምሳሌ እስከ ሁለት ሺህ በኢትዮጵያን አቆጣጠር ድረስ አርባ ፐርሰንት ድረስ ነበረ። ከሁለት ሺህ በኋላ ግን እንዳልኩህ የማስፋት ስትራቴጂው እየሰፋና ና የምርት አይነቶችም ብዛት ወደ ዓለም ገበያ የምንገባቸው የምርት አይነቶች ስፋት እየሰፋ በሄደ ጊዜ በአሁኑ ወቅት ባለፈው ዓመት ሀያ አራት ፐርሰንት ነው ከአጠቃላይ የኤክስፖርት ገቢ 24 በመቶ ነው የሚሸፍነው ቡና። ይህ ማለት በሚቀጥለውም እዚያ ደረጃ ላይ ይቀመጣል ሳይሆን ድርሻው ዝቅ ይላል፣ ግን መጠኑ በተመሳሳይ አይነት ነው የሚሄደው። በዚህ ወር በአጠቃላይ ከሁሉም ምርት ይበልጣል። ምክንያቱም አሁን ሰፋ ያለ እየወጣ ነው ያለው እንግዲህ ወደ ሰባት መቶ አስር ሚሊዮን ድረስ እንደርሳለን ብለን እየገመትን ነው። በአመቱ የቡናው ሰባት መቶ አስር ይደርሳል ብላችሁ ትገምታላችሁ? እንገምታለን አሁን እዚያ ደረጃ ላይ እንደርሳለን። መቶ ዘጠና አምስት ሺህ ቶን ያህል ይወጣል ብለን እየጠበቅ ነን ያለ። አሁን ወደዚያ ደረጃ እየደረሰ ነን ያለው። ስለዚህ አዲስ ነገር አይደለም ለእኛ። ሌሎች ምርቶችም ይበልጣሉ ገና፣ ምክንያቱም አገሪቷ በእድገት ላይ ነው ያለችው በጣም በፈጣን እድገት። ብዙ የመዋለ ንዋይ በእርሻ ላይ እየፈሰሰ ነው። ምርታማነት እንዲጨምር መንግስት እየሰራ ነው። ስለዚህ የመንግስት ስትራቴጂውም ገበያ መር ስለሆነ፣ አርሶ አደሩም በዚያ አንጻር እያመረተ ስለሆነ ቡና ዝም ብሎ በዚያው የሚቀመጥ አይደለም እና በዚህ አይነት ነው የሆነው። እዚህ ላይ ቶጌታውን ለምሳሌ አመቱም ሲጠናቀቅ ከቡና ቀድመው ይቀመጣሉ ወይስ ይሄ አስር ወር ስለሆነ ነው እንጂ የቅባት እህሎች የበለጡት። አሁን አመቱ ሲጠናቀቅ ቡና ይበልጣል እያሉኝ ነው። አመቱ ሲጠናቀቅ ቡና ይበልጣል፣ ቡና ይበልጣል። የሚበልጠው ግን በብዛት አይደለም፣ በከፍተኛ ሁኔታ እንደ ድሮ አይደለም፣ በመጠነኛ ነው የሚበልጠው። በሚቀጥለው አመት ላይበልጥ ይችላል። በስፋት ሌሎች ምርቶቹ የሚሄዱበት በመሆኑ ላይበልጥ ይችላል። ይህ ማለት ቡና መጠኑ ቀነሰ ማለት ሳይሆን ድርሻው ቀነሰ ነው እንጂ የቡናም ግኝቱ ሰፊ ነው። ግን ከሌሎች አንጻር ተመጣጣኝ ይሆናል ማለት ነው። አቶ ጌታ ለምሳሌ 790 ብለውኛል የቡና አመቱ ሲጠናቀቅ 710 ብለውኛል። ላስተካክለው ቁጥሩን እሺ። አመቱ ሲጠናቀቅ ማለት ነው የቅባት እህሎች ስንት ይደርሳሉ? ቅባት ታወቅ ከሆነ የቅባት እህሎች አሁን መገመት ቢያንስ ወደ 680 ወደ 690 ድረስ ሚሊየን ዶላር ድረስ ይደርሳል ብለን ነው አቶ ጌታሁን እንግዲህ ጥዋት ጥዋት ሬዲዮ በተከፈተ ቁጥር የኢኮኖሚ ዋልታ ቡና ቡና የሚል መዝሙር እየሰማ ለኖረ ህብረተሰብ፣ ቡና ሊበለጥ ነው የሚለው ነገር ትኩረት ይስባል። ቡና ቁጥር አንድ የውጭ ምንዛሪ ማስገኛ ሆኖ ቆይተዋል፣ ኢትዮጵያ ለበርካታ አመታትና፣ ይሄ የማይቀር ነው ነው እያሉኝ ያሉት። በዚህ እንደመድመዋለን ቃለ ምልልሱን። የማይቀር ነው ሌሎች ኤክስፖርቶች ወይም ወደ ውጭ የሚላኩ ምርቶች ቡናን መቅደማቸው የማይቀር ነው፣ በሚቀጥለውም ማመት ሊከሰት ይችላል እያሉኝ ነው። ትክክል ነው። ይሄ ህብረተሰቡም ያውቀዋል። ምክንያቱም የሀገሪቱን የኢኮኖሚ እንቅስቃሴ ንቅናቄ ያውቀዋል። ስለዚህ ቡና ምን ደረጃ ላይ እንዳልነበረ ጥሩ ነው። ለዚህ ለሀገሪቱ ኢኮኖሚ እድገት ከፍተኛ አስተዋጽዖ ያበረከተ የኢኮኖሚ ሴክተር ነው። አሁን ደግሞ ሌሎች እየመጡ ናቸው። ስለዚህ ሌሎቹ እየተኩ ይሄዳሉ። ቀጥሎም ግብርና ላይሆን ይችላል። ኢንዱስትሪው ይተካል። የኢንዱስትሪ ምርቶቹ ይተካሉ። ስለዚህ ይሄ የኢኮኖሚው እንቅስቃሴ ወይ ኢኮኖሚው መዘውር ወደ ፍጥነት በሄደ ቁጥር ሌሎቹ የኢኮኖሚ ዘርፎቹ እየተኩ ይሄዳል። ይሄ ምንጊዜም ቢሆን ተፈጥሯዊ ሂደት ነው። አንድ በልማት እያደገ የሄደ ሀገር ተፈጥሯዊ ሂደት ነው። ሌላው ይተካዋል። አንድ ላይ መቀመጥ ማለት አንድ ዓይን ማለት ነው። ስለዚህ አሁን አማራጭ አለን ማለት ነው። የውጭውንም ዛሬ ለማግኘት በርካታ አማራጮች አሉ። ኢቭን በግብርና ምርቶች ብቻ እንኳ ብናይ በርካታ አማራጮች አሉ። አሁን ደግሞ ኢንዱስትሪው እየተተካ ነው። የኢንዱስትሪ የግብርና ምርቶችን እሴት ጨምረን በመላካቸው ላይ ሰፊ ስራ እየተሰራ ነው። በጨርቃጨርቅ፣ በቆዳ፣ በስጋ፣ በአበባ ሰፊ ስራ እየተሰራ ስለሆነ ነገ ሌሎችንም እየበለጠ ስለሚሄድ በዚህ ላይ በእርግጠኝነት እየተኩ ይሄዳል የሚል ነው እምነት ያለኝ። ለዚህ ቃለ ምልልስ የተባበሩኝን በንግድ ሚኒስቴር የቡና ግብይት ዳይሬክቶሬት ዳይሬክተር አቶ ጌታሁን ቢኮራን በማመስገን ልሰናበት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ